መላው የኢትዮጵያ አንድነት ድርጅት መኢአድ አንቀጽ 39 ሀገር ለማፍረስ የተቀመጠ ድንጋጌ ነው ሲል ኮንኗል። ይሄ ድንጋጌ እንዲሻርም ጠይቋል። መኢአድ በሶማሌ ክልል የዜጎችን መብትና ደህንነት ለማስጠበቅ መንግስት ወቅታዊ እርምጃ አልወሰደም ብለዋል። ለተፈጸመው ጥፋት ባለስልጣናት እንዲጠየቁም ጥሪ አቅርበዋል። መለስካቸው አመሀ ዝርዝሩን ይዟል። መኢአድ ዛሬ ረፋዱ ላይ የሰጠው መግለጫ በኢሕአዴግ ዘመን በወጣው ሕገ መንግሥት ውስጥ እጅግ ዝነኛ በሆነው በአንቀጽ 39 ላይ ያተኮረ ይመስላል። የድርጅቱ የጽሑፍ መግለጫ ይህን ድንጋጌ ሀገር ለማፍረስ የተቀመጠ ነው ሲል ይከሳል። ዛሬ በርካታ ዜጎች የሚፈናቀሉት፣ የብዙ ዜጎች ሕይወት የሚጠፋው ይህ ድንጋጌ በመውጣቱ ምክንያት እንደሆነም ይከራከራል። ከዚሁ ጋር አያይዞም ቋንቋን መሰረት አድርጎት የተዘረጋው የፌዴራል ስርዓት ውጤቱ ህዝብን ከህዝብ በማጋጨት የአገር ንብረት በማውደም ላይ ይገኛል ሲል ስርዓቱን ይኮንናል። በአሁኑ ወቅት በሶማሌ ክልል የተፈጠረውን ችግርም የመያድ የጽሑፍ መግለጫ የሚያያይዘው ከዚሁ ጋር ነው። የድርጅቱ ጸሐፊ አቶ ካሳሁን አበባው ዛሬ ከክልሉ ወደ ኢትዮጵያ ሶማሌ በመሄድ አገራቸውንና ወገናቸውን ሲያገለግሉ የነበሩ ዜጎች ሕገወጥ በሆኑ ግለሰቦች በዘራቸው የተነሳ ብቻ ተሰደዋል፣ ተጠቅተዋል፣ እንዲገደሉ ተፈርዶባቸዋል፣ ንብረታቸውም እንዲወድም ሆኗል። ከዚህ በባሰ ሁኔታ ደግሞ ቤተ እምነቶች እንዲቃጠሉ ተደርጓል። ሚያድ ይህ እኩይ ተግባር የተፈጸመው ጥቅማቸው በተነካና ህዝብን ከህዝብ ለማጋጨት ጥረት በማድረግ ላይ ባሉ ግለሰቦች ደጋፊነትና አመራር ሰጭነት እንደሆነ ያምናል። መያድ ለሀገሪቱ ፖለቲካዊ ችግሮች ሁሉ ወላጅ ነው የሚለውን የህገ መንግስቱን ድንጋጌ አንቀጽ 39 እንዲሻር የሚፈልግ ለመሆኑ ለቀረበ የጋዜጠኛ ጥያቄ ደግሞ የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ መልስ ሰጥተዋል። አዎ እንዲወጣ ነው የምንጠይቀው። ምንም ጥርጥር የለውም። የምንጠይቅበት ምክንያት ደግሞ እንዲወጣ የምንፈልግበት ህዝብን ከህዝብ የሚያጋጭና ነፍስ እስከ ማጣፋት ድረስ የደረሰ አገር ሊያፈርስ የሚችል አገርም ለማፍረስ የተቀመጠ አንቀጽ ነው። ይሄ ሲቀዘቅዝ በእጅ ሲፋጅ ደግሞ በማንኪያ እንደሚባለው ሲመች አብረን እንድንኖር፣ ሳይመች ደግሞ እንድንበታተን የተቀመጠ ስለሆነ ለኢትዮጵያ ሉዓላዊነትና ለኢትዮጵያ ክብር አይመጥንም ይሄ አንቀጽ። እንደ ህግ አግባብ ይህም ቢሆን በህገ መንግስቱ አግባብ ነው የሚታየው። ዛሬ ተነስተን ዘነገ የምናሻሽለው አይደለም። የራሱ ሂደት አለው። መግለጫው በተለይ ሰሞኑን የሶማሌ ክልላዊ ብሔራዊ መንግስት ዋና ከተማ ጅግጅጋን ጨምሮ በሌሎች ከተሞች ውስጥ የተፈጸመውን ጥፋት ለማስቆም የፌዴራሉ መንግስት ፈጣንና ወቅታዊ እርምጃ አልወሰድም ይላል አቶ ሙሉጌታ አበበ። የመከላከያ መግባት በራሱ እርምጃ መውሰድ ባለመቻሉ ያስከተለው ጥፋት ቀላል አይደለም። መከላከያ መንፈስ አይደለም። ገብቶ ህዝቡን ሊጠብቅ ካልቻለ በሆነ አምልኮ መልክ ወይ በሆነ ነገር ህዝቡን ማረጋጋት አይችልም። መከላከያ ከገባ አጥፊውን ኃይል መከላከል፣ ህዝቡን ከጥቃት መጠበቅ አለበት። ትዕዛዝ አልተሰጠንም እስከ ማለት ድረስ እየተደረሰ አይናቸው እያየ ቤት የፈረሰ ቆመው ሰዎች የሞቱበት የገቡበትን ጊዜ ዘግይቷል። ከገቡም በኋላ ያደረጉት መከላከል ህዝቡን ከአደጋ ሊጠብቀው የቻለ መከላከል አይደለም። ይህም መታሰብ አለበት። መያድ በመጨረሻም በየቦታው እየተፈጸመ ነው ያለውን በዘር ላይ የተመሰረተ ግጭት ወደ ከፋ ደረጃ በመሸጋገር ላይ መሆኑን በመጥቀስ መንግሥት አስቸኳይ እርምጃዎችን እንዲወስድ ይጠይቃል። በተለይም በዜጎችና በቤተ እምነቶች ላይ ለተፈጸሙ ኢ ሕገ መንግሥታዊ ድርጊቶች ባለሥልጣናትም መሆኑ ግለሰቦች ለፍርድ እንዲቀርቡ አጥብቆ ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God, this. Have